ማረሚያ ቤት ተኩስ ታጣቂዎች ስድስት ሰዎች ገድለው ታራሚዎችን ማስመለጣቸው ተዘገበ። ባለፈው እሁድ በምዕራብ ጉጂ ቡሌ ሆራ ከተማ በዞኑ ማረሚያ ቤት ላይ በተፈጸመ ጥቃት ስድስት ሰዎች ተገድለው በርካታ ታራሚዎችም ከማረሚያ ቤቱ እንዲያመልጡ መደረጉን የአካባቢው ነዋሪዎችና ባለሥልጣናት ተናገሩ። አቶ ግርጃ ኡራጎ የቡሌ ሆራ ከተማ ምክትል ከንቲባ የኦነግ ሸኔ ያሏቸው ታጣቂዎች በምስራቅ ጉጂዞን ማረሚያ ቤት ላይ በከፈቱት ተኩስ አምስት ሰዎችን ገድለው ከአምስት መቶ ታራሚዎች በላይ እንዲያመልጡ ማድረጋቸውን ለአሜሪካ ድምጽ ገልጠዋል ነዋሪዎች አሁን በከተማዋ ያለው ሁኔታ መረጋጋት እንደማይታይበት ሲናገሩ፣ የከተማዋ አስተዳደር ግን አሁን በከተማዋ የሚያሰጋ ነገር የለም ማለቱን ገልጦ ገልሞ ዳዊት ተከታዩን አድርሶናል። እሁድ ታኅሳስ 30 2015 ዓ ም ቡሌሆራ ጎረጉድና ቀበሌ በሚገኝ የምዕራብ ጉጂ ዞን ማረሚያ ቤት የኢትዮጵያ መንግስት በአሸባሪነት የተፈረጃቸውና ሸኔ ብሎ የሚጠራቸው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂዎች አደረሱት በተባለው ጥቃት የጸጥታ ኃይሎችን ጨምሮ ቢያንስ አምስት ሰዎች መገደላቸውንና ታራሚዎችን ማምለጣቸውን ነዋሪዎችና የከተማው ምክትል ከንቲባ ገልጸዋል። አንድ ስማቸው እንዲገለጽ ያልፈለጉ የቡሌ ሆራ ጎሮ ጉድና ቀብሌ ነዋሪ ስለ ሁኔታው በስልክ ሲያብራሩ ሩያ ሰንበታ ገልገላ ሀልካኒ ኬሰሳት ጦርባ ሲ ደቂቃ እሁድ ምሽት ሰባት ሰዓት ከአስር ደቂቃ አካባቢ ነው የተኩስ ድምጽ የሰማ ነው። ተኩሱም ጎሮ ጉዲና ቀበሌ ከሚገኘው ማረሚያ ቤት አካባቢ ነው የተሰማው። ያለ ጸጥታ ኃይሎች መንቀሳቀስ ስለማይፈቀድ በዚያን ጊዜ ወጥቶ ማየት አይቻልም ነበር። እናም ተኩሱ እስከ ምሽቱ ዘጠኝ ሰዓት ይሰማ ነበር። ተኩሱን ሸኔና የኦሮሞ ነጻነት ታጣቂዎች ናቸው የከፈቱት ሲባል ነበር። የመንግስት የጸጥታ ኃይሎች ደግሞ ሲከላከሉ ነበሩ። በዚህ ጥቃት በማረሚያ ቤቱ የነበሩ ታራሚዎች ማምለጣቸውን፣ ስድስት ሰዎች ደግሞ መሞታቸውን በነጋታው ሰማን። የሰዎችን አስከሬንም አይተናል። ሰኞ ጠዋት የከተማዋ መውጫ አካባቢ መንገዶች ዝግ ነበሩ። እኚህ የቡሌሆራ ከተማ ነዋሪ ታጣቂዎቹ ይህን ጥቃት ከፈጸሙና ታራሚዎቹን ካስመለጡ በኋላ መሰወራቸውን ገልጸው የጸጥታ ኃይሎችም በነጋታው በከተማዋ በስፋት ሲንቀሳቀሱ ነበር ብለዋል። ሌላኛው የቡሌወራ ከተማ ነዋሪም ባለፈው እሁድ ጥቃት መፈጸሙን እና ከተማዋም አሁን ስላለችበት ሁኔታም ተናግረዋል። ከሞቱት መካከል ሶስት ሴትና ሁለት ወንድ የፖሊስ አባላት ናቸው። አንድ ሰው ደግሞ በፈቃደኝነት ለጥበቃ ስራ የወጣ ሰው ነው። የከተማዋ ሁኔታ አሁንም በጣም አስፈሪ ነው። ወደ መሀል ከተማ ዘልቀን ለመግባት ራሱ በጣም ፈርተናል። አስጊ ነው። የቡሌ ሆራ ከተማ አስተዳደርም ድርጊቱ መፈጸሙን አረጋግጠዋል። አቶ ግርጃ ውራጎ የቡሌ ሆራ ከተማ ምክትል ከንቲባ እሁድ ታህሳስ 30 ተፈጸመ በተባለ ጥቃት አምስት ሰዎች መገደላቸውንና ከአምስት መቶ በላይ ታራሚ ከማረሚያ ቤት ማምለጡን ለቪኦኤ ተናግረዋል። ይህ ማረሚያ ቤት ቡሌ ሆራ ከተማ ጠረፍ ላይ ነው የሚገኘው። ማታ ኦነግ ሸኔዎች ከውስጥና ከውጭ ተቀናጅተው በከፈቱት ጥቃት አምስት ሰዎችን ገድለዋል። ከዚህም በተጨማሪ በሕብረተሰቡ ላይ ወንጀሎችን በመፈጸም የተለያየ የእስራት ጊዜ የተፈረደባቸው ከ አምስት መቶ በላይ የሚሆኑ ታራሚዎችን ከማረሚያ ቤቱ አስመልጠዋል። ተኩሱም እስከ ሌሊቱ ስምንት ሰዓት ነው የቀጠለው። አቶ ግርጃ በአካባቢው በተከፈተው ተኩስ የቆሰሉት ሁለት ሰዎችም አሁን በቡሌ ሆራ ሆስፒታል ሕክምና ላይ መሆናቸውንም አክለው ተናግረዋል። ኦፌ ገነውን ቱሬ ይራል። በእርግጥ ጥንቃቄ ነበረ። የሚንቀሳቀሱት ምቹ ሁኔታዎችን ሲያገኙ ነው። ያው መረጃ የሚያቀብላቸው አካል አለ። የበዓል ቀንም ስለነበረ ያንንም አጋጣሚ ተጠቅመዋል። ነገር ግን በማረሚያ ቤቱ አካባቢ ጠባቂዎች ቢኖሩም ባልተጠበቀ መንገድ ገብተው ነው ይህን ጥቃት ያደረሱት። አቶ ግርጃ ጥቃት አድራሾቹ በቁጥጥር አለመዋላቸውን ገልጸው ነገር ግን ካመለጡት የህግ ታራሚዎች እስካሁኑ ከስልሳ በላይ ሰዎች ለህግ አስከባሪዎች እጅ መስጠታቸውን፣ ከተማዋም አሁን ወደ ሰላማዊ ሁኔታ ተመልሳለች ብለዋል። የአሜሪካ ድምፅ የኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢን ለማናገር ያደረገው ሙከራ እስካሁን አልተሳካም። ነገር ግን የአማጽያኑ ቃል አቀባይ መሆናቸውን የሚገልጹት ወዳ ተርቢ ከዚህ በፊት የሽምቅ ተዋጊ ቡድኑ አባላት በወለጋ ዞኖች ተመሳሳይ ጥቃት ከፍተው የፖለቲካ እስረኞች ብሎ የገለጹትን አካላት ከማረሚያ ቤቶች ማስመለጣቸውን ለቪኦኤ መግለጻቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከጅማ